The Voice of America. ትላንት ረቡ ለሶስተኛ ቀን በተካሄደው የዴሞክራቶች ጠቅላላ ጉባኤ ምሽት የካሊፎርኒያዋ ሴኔተር ከሚላ ሀሪስ የእጩ ፕሬዝዳንት ጆ ባይደን አጋር ሆነው የተሰየሙበትን የምክትል ፕሬዝዳንትነት እጩነት ተቀብለዋል። በምሽቱ ተናጋሪዎች ከተነሱ ዋና ዋና ነጥቦች መካከልም በየሰው እጅ ባለው ጠመንጃና ሽጉጥ የሚደርሰው ጥቃት የአየር ጠባይ ለውጥና ኮቪድ-19 ዋነኞቹ ነበሩ። የቪዮኤ ዘጋቢ ማይክ ኦስሊቪያን ሙሉ ለሙሉ በድረገጽ የተላለፈውን ዝግጅት የተከታተሉ ተመልካቾች ፕሬዝዳንት ትራምፕ ላይ እየተደጋገመ የቀረበውን ትችት ሲያደምጡ አምሽተዋል በማለት የሚከተለውን ዘገባ አጠናቅሯል። ደረጀ ደስታ ያቀርበዋል። በዩናይትድ ስቴትስ የዲሞክራቲክ ፓርቲ ታዋቂ ሰዎችና ደጋፊዎች የሞሉበት ዝግጅት የቀረበው በኮሮና ቫይረስ ወረርሽኝ ምክንያት በርቀት ቴክኖሎጂ እየታገዘ በቀረበው ድረገጽ ነበር። እንዲህ አይነቱ የጉባኤ አዘገጃጀት ያልተለመደ ልማድ በመሆኑ ዝግጅቱን የመራችው የሆሊውዷ ተዋናይ ኬሪ ዋሽንግተን አን ኮንቬንሽናል ኮንቬንሽን ብለዋለች። የዕለቱ ትልቅ እንግዳ የመጀመሪያዊቱ ጥቁርና የደቡብ ኤዥያ ዝርያ ያለባቸው እጩ ተፎካካሪ የሆነው መታጨታቸው ያልተለመደና አዲስ ነገር አድርጎታል። ለዩናይትድ ስቴትስ ምክትል ፕሬዝዳንትነት እጩ አድርጋችሁ የሰየማችሁኝን ተቀብያዋለሁ። በተለያዩ የቪዲዮ ምስሎች የቀረቡት ጆ ባይደን የተለያዩ ሰዎችን ድጋፍ ተችረዋል። ከነዚህ መካከል በአንድ ወቅት በተተኮሰባቸው ጥይት ከመሞት ለጥቂት የተረፉት የቀድሞ የሕዝብ ተወካዮች ምክር ቤት አባል ጋቢ ጊፎርድስ አንዷ ናቸው። ምንም እንኳን ቃል የቸገራችሁ ቢሆንም አሜሪካ ሁላችንም እንድንናገር ትፈልጋለች። ዶናልድ ትራምፕ የስደተኞችን ህግ ለማስፈጸም የሄዱበት የከረረ መንገድ ህጋዊ ሰነድ የሌላቸውንና የጥገኝነት ጥያቄዎችን ጉዳይ ባስተናገዱበት መንገድ ተተችተዋል። የቀድሞ የፕሬዝደንታዊ እጩ ተወዳዳሪ የነበሩት ሴኔተር ኤሊዛቤት ወረን ትራምፕ የኮሮና ቫይረስን ወረርሽኝ ጉዳይ የያዙበትንም መንገድ ተችተዋል። Today, America has the most COVID deaths in the world, and an economic collapse. And both crises are falling. Zare ba alam be COVID kamootu tsawuj, Amerika kafetenga uqdar yizalij. Ekonomia iyuddik ano. Ba hula tum adagoj, California iytakuduyalut. Dikrochuna punna mag alam yallachow imhabaresab kafil I did hope, for the sake of our country, that Donald Trump might show some interest in taking the job seriously. That he might come to feel the weight of the office and discover some reverence for the democracy that had been placed in his care. But he never did. ፕሬዚደንት ትራምፕ ለሀገራችን ሲሉ ኃላፊነታቸውን በቁም ነገር ለመውሰድ ፍላጎት ያሳያሉ ብዬ ተስፋ አድርጌ ነበር። የሥራውን ክብደትና እሳቸው እንዲጠብቁት ኃላፊነት ለተጣለባቸው ዲሞክራሲ የተወሰነ ክብር ይኖራቸዋል ይንከባከቡታልን ብዬ ተስፋ አድርጌ ነበር። ነገር ግን በፍጹም አላደረጉትም። የቀድሞቷ የዲሞክራቲክ ፓርቲ እጩ ሂለሪ ክሊንተንም ድምፅ በመስጠት መምረጥን አስፈላጊነት አጽንኦት በመስጠት እንዲህ ብለዋል። Remember back in 2016 when Trump asked, What do you have to lose? Well, now we know our health care, our jobs, our loved ones. As tossu, Trump bullet tisha sassadist, men in dek arabatuno, below, it aequatruhun. Yaumachem ahun, men in dek arabatruh, auk anan, it ina and sirachinna serachinna, ye menu dachuhunlu, kartopenan. ማህበራዊ ሚዲያን በመጠቀም በጠቅላላ ጉባኤ ላይ ድምፅ መስጠት እየተሞከረ ነው። የሚዲያ ጠበፍቶች እንደሚሉት ግን ምናልባት ይህ መንገድ እየሰራ ሳይሆን አይቀርም። ከቨንደርቤልት ዩኒቨርሲቲ ቨኒሳ ቤዝሊ እንዲህ ብለዋል Because I think some of the moments that might እንግዳ ነገር የሆኑ ይመስላሉ። አሁን የምንኖረውም እንደዚያ ባለ ተመሳሳይ ሁኔታ ውስጥ ይመስለኛል። ብዙ ነገራችንን ትኩር ብለን ብናይ ግንኙነታችን ከስራ ባልደረቦቻችንም ሆነ ከቤተሰቦቻችንና ከምንቀርባቸው ሰዎች ጋር ያለው አኗኗራችን ያንን እየመሰለ ነው። እንደተባለውም በኮሮና ቫይረስ ወቅት መራጮችን ማፈላለግና ማግባባቱ ማስገረሙ አይቀርም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ